Happy birthday, Ma Yu. Thank you. Are they <Everything> cool? Yeah. የተጋምደው የተዋሃደው፣ በርካታ የአማርኛ ተዛማች ስያሜዎች ሊሰጡት ይችላል። ውብን የፊልሙ መጠሪያ ነው። ፊልሙ በወጣ ጊዜ ከዚህ ቀደም አስተዋውቀናል። ዛሬ ግን አንድ ሌላ ደረጃ ከፍ ያለ ይመስላል። በሎስ አንጀለስ ከተማ ሊታይ ነው። የፊልሙ ዲሬክተርና መሪዋ ተዋናይ ሰሎሜ ሙሉጌታ አንጋፋቷ ተዋናይ አለም ፀሐይ ወዳጆ በዚህ ፊልምም የተለየ ገጸ ባህሪ ትጫወቻለች። በቅድሚያ እንኳን ደስ ያላችሁ ፊልሙ ለህዝብ የሚታይበትን ሰፊ እድል በማግኘታችሁ። በጣም እናመሰግናለን አሉ ላይ የመችን ሁሉ ጊዜ እንደዚህ አይነት የጥበብ ስራዎች ሲወጡ እድል እየሰጠ ለህዝቡ እንዲታወቅ በማድረግ ትታወቃለህ እና ቮይስ ኦፍ አሜሪካንንም አንተንም በእውነት ከልብ እናመሰግናለን። በውዝን ጸሐፊዎች፣ ዳይሬክተሮች፣ ተዋንያኖች ስም ሆነን ከልብ ነው የምናመሰግነው። ሰሎሜ የመጀመሪያ ፊልምሽ ነው፣ ዲሬክት ስታደርጊ እንችልም። እንኳን ደስ ያለሽ። እንኳን አብሮ ደሳለን። አሉላ እግዚአብሔር ይስጥልኝ፣ ሰፖርት ስላደረግከን በጣም እናመሰግናለን። እኔም ናጓ ኢብራሂም ከኔ ጋር አብራ የሰራችው በእሷ ስም ሆኜ እንኳን አብሮ ደሳለን እላለሁኝ። መልካም ከዚህ ቀደም በትልቅ ደረጃ የተወሰኑ ከተሞች ውስጥ እና ፊልም ፌስቲቫሎች ላይ ታይቷል። ያን እድል የደረሰው ጥቂት እንደሚሆን ገምታለሁ። ኢትዮጵያዊ መሰረት ያለው ኢትዮጵያውያንና አሜሪካውያን የሚጫወቱበት ሁለት ባህሎችን የሚያገናኝና የሁለት ዓለም ሰዎችንም በአንድ መድረክ የሚያመጣ እዛ ውስጥ የሚያቆየን ፊልም ነውና የማየት እድል ያልገጠማቸውን ተመልካቾቻችን በስርቆሽ እናሳይ። ውብን አርብ በሎስ አንጀለስ ከተማ ይከፈታል። የግል የሚባሉት የፊልም አከፋፋዮች ናቸው ፊልማችሁን የተቀበሉት ለብዙዎች የሚታይበት እድል ተፈጥሯል። እስኪ ንገሪን ሰሎሜ፣ እንዴት ነው የሚታየው? እንዳልከው የግል ዲስትሪቢተር ነው። ኢንዲ ራይት ይባላል። ቤሲካሊ ዲስትሪቢሽን ማድረግ የፈለጉት ዓለም እንዲያውቀው መጀመሪያ በህዝብ መሀል እንዲታይ ከዛ ከአንድ ሳምንት ከተጫወተ በኋላ ቪኦዲ ማለት ቪዲዮ ኦን ዲማንድ ላይ ለማውጣት እሱም ማለት አማዞን ፕራይም ሁሉ አይቱንስ፣ ጉግል ፕሌይ፣ ገንደፊ ሌላም ደግሞ ሁለት ሶስት አራት አለ። ኔጎሽት እያደረጉ ነው ያሉት። ግን ፊልሙ በኤሌ ከተማ ከቲያትሩ በኋላ ቪኦዲ ላይ ለማውጣት ነው እንግዲህ አለም እንዲያየ። ስለዚህ በዓለም ዙሪያ ያሉ ተመልካቾች በኮምፒውተር ብቻ አይደለም በስልካቸው ጭምር ማየት የሚያስችላቸው አጋጣሚ ይፈጠራል። አፖችን ተጠቅመ ነው የምትይኝ? አዎ፣ ልክ ነው። ከዚህ በፊት ያው ፊልሙ ለአንድ አመት ከግማሽ ፌስቲቫል ዞሯል እና በየቦታው ከዞረው በኋላ ለህዝብ ማሳየት አልቻልም፣ ምክንያቱም በግል የሆነ ካምፓኒ መጥቶ በእንዲረጭ ማለት ነው እና ግን ቲያትሩ የሚያመጣው እድል እነሱ በማርኬት አድርገው ፊልሙን ጌጅ ያደረጉታል። እንዴት እንደሚያደርግ ቲያትር ላይ መጀመሪያ ኤሌ ከተማ ኤሌ ፊልም ፌስቲቫል ነው መጀመሪያ ፊልሙ የወጣው። የተሰራው ኒውዮርክ ነው፣ ግን ኤሌም ብዙ በጣም ፎሎወሮች አሉት እና መጀመሪያ እዛ ማድረግ ፈለጉ፣ ያው ኤሌም ደግሞ የሆሊውድ ከተማ ስለሆነ። ከዛ ተንዳልከው ቪዮዲ ላይ ሲወጣ ማንም ገብቶ በሁሉም ሆነ ወይ ደግሞ አማዞን ፕራይም በስልኩም ሆነ በቪዲዮ ማየት ይችላል ፊልሙን። መልካም ለመመልከት የጓጉ ተመልካቾች፣ ይልቁንም ደግሞ የፊልሟ ከተማ ሎስ አንጀለስ አቅራቢያ ያልሆኑ ይህን እድል ተጠቃሚ እንደሚሆኑ ገምታለሁ። ኢትዮጵያ ድረስ የሚታይበት ሁኔታ ሌሎች ጥያቄዎችን ሰሎሜ ቆይተና እንሳለን። አለም ፀሐይ ወደ አንቺ ልምጣ። ከዚህ ቀደም የተወሰኑ ፊልሞችን አይተናል። ኢትዮጵያዊ ሲኔማ በአሜሪካ መደበኛ የፊልም ቲያትሮች ውስጥ የመታየት እድል ይገጠማቸው ይህ ለኢትዮጵያ የፊልም ስራዎች ምን ማለት ነው? ምንም እንኳ ይሄ ኢትዮጵያውያንም አሜሪካውያንም በኩል የተሳተፋችሁበትም ቢሆን። አዎ ጥሩ ጥያቄ ነው ያነሳኸው። በኢትዮጵያ የሲኒማ ጥበብ ውስጥ እንግዲህ እኔ ድሮ ሀገሬን ከመልቀቄ በፊት የነበሩት በጣት የሚቆጠሩ እንደ ጉማ፣ ሂሩት፣ አባቷ ማን ነው የመሳሰሉ ሶስት ወይም አራት የማይበልጡ በሲኒማ ስክሪን ይታዩ የነበሩ ፊልሞች ነበሩ። ከዛ በኋላ አብዮቱ እንደመጣ እኔ የተሳተፍኩበትን አቶ ታፈሰ ጃራ የሰሩት የመጀመሪያው ትልቁ ሙቪ ሶስት ሺህ ሁለት የሚለው ነበረ። ግን ተሳተፍንበት እንጂ ለአንድና ለሁለት እይታ ከበቃ በኋላ ለንደን ነበር ኤዲት የተደረገና የተዘጋጀው በጣም በቆንጆ ስራ የተሰራበት ነበር። እንደምታውቀው የፖለቲካ ሁኔታው አልፈቀደም። ፊልሙ ተከለከለ። ከዛ በኋላ እንግዲህ እኔ ሀገር ለቅቄ ከወጣው በኋላ የማያቸው የሲኒማ ምርቶች በአንዳንድ ወጣት አዘጋጆች፣ ወጣት ጸሐፊያን እና ተዋንያን የእውነት የጥበብ ፈጠራቸው በጣም የምወደው እና ማደንቀው ነገሮች የተሰሩ ስራዎች አሉ። ውብንን ግን ለየት የሚያደርገው ምንድን ነው ብለህ ስትል አንደኛ ደረጃው ትንሽ ከፍ ያለ ነው። ምክንያቱም እድሉ ከፍተኛ ነበር፣ በቴክኖሎጂ የሚሆን በጥበቡ ወይም ደግሞ አብረውን በሰሩት የጥበቡ ባለሙያዎች የፊልም ካሜራማኖች፣ ሳውንድማኖች እና ሌሎች እጅግ እውቅና ጎበዞች ስለነበሩ ያንን ደረጃ ከፍ አድርጎታል። ከዚህ ሌላ ደግሞ ሁልጊዜ የእውነትን በነጥብ አንስቼ ማውራት መፈልግበት የሚያኮራው ነገር የሴት ባለሙያዎች ናቸው። መሪውን ቦታ የያዙት ማለትም ጸሐፊዎቹ፣ አዘጋጆቹ፣ ፕሮዲውሰሮቹ ሴቶቹ ናቸው። ሶሎሜ እና ናጎዋ በፍጹም ጀማሪም አይመስሉም። በፊልም ጥበብ ውስጥ ያላቸው ትጋት ጥንካሬና የሰሩት ስራ ከልብ የሚያስመሰግናቸው ነው። እና ይሄ የሴቶቹን ስራና መቼም ታውቃለህ፣ ሴቶች ሲይዙት ያላቸውን ጥንቃቄና ጥረት፣ በእውነት በዚህ አጋጣሚ ከልብ ላመሰግናቸው የምፈልገው ነገር ነው። እና እንዳልከው ደግሞ የአሜሪካ ምርጥ ተዋንያኖችም የተሳተፉበት ነው። ፊልሙ እድለኛ ነው ከመጀመሪያው ጀምሮ። ስለዚህ ይሄም ልዩ ያደርገዋል። የአሜሪካን ፊልሞች ተዋንያኖች እና የኢትዮጵያ ተዋንያኖች ሌሎችም ደግሞ አማተሮችን ተሳትፈውበታል። ይሄም ወጣቱ አብሮ እንዲሳተፍ እድል ሰጥቷል። ነገር ግን እነዚህ በአማተር ደረጃ ወይም በጀማሪነት ደረጃ የሰሩት ሰዎች ሁሉ ስታንዳርዱ ከፍ ባለ መልክ ስለተሰራ እጅግ እድለኛም ጥሩም ነው ለኢትዮጵያም ትልቅ አርአያነት ሊሰጥ የሚችል ፊልም ነው ብዬኔ በእውነት ከልቤ ልመሰክር እችላለሁ። መልካም የሚያግባባ ይመስለኛል። የመመልከት እድል ነበረኝ እና ቀደም ብዬ እንደጠቆምኩት በግርድፍ የተዋሃደ ወይም የተገመደው ብዬ ያለው ሁለት ባህሎች እርስ በርስ የተጋመዱበት ፊልም ላይ ዓለም ፀሐይ ቀደም ብለሽ እንደገለሽው እውቅ የአሜሪካ ተዋናዮች ጭምር በሌላ ስራ ላይ ሼክስፒር ቲያትር ሄደን ተመልክተነዋል። አንደኛውን ተዋናይ እስኪ ተመልካቾች ይህን ፊልም ያላዩትም ሆነ ያዩትም ከራሳቸው ጋር እንዲያዛምዱ እናስተዋውቅ። ሰሎሜ ወደ አንቺ ልመጣ ነው። ዓለም ደጋግማ እንደገለጸችው ናጓ ኢብራሂም ጋር ሆነሽ ሁለት ሴቶች ናችሁ። ይህንን ፊልም ዲሬክት ያደረጋችሁት አንቺ በተዋናይነትም ትሳተፍ ያለሽ። ከዚህ ቀደም ፊልሙ በወጣ ጊዜ በመጠኑ አስተዋውቀናል። ጊዜው ስለረዘመ እስኪ አስተዋውቂን፣ ዋና ዋናዎቹን ተዋናዮች። እሺ፣ እንግዲህ ከመጀመሪያ ልጀምር። መጀመሪያ ይህንን ፊልም ሳስበው ሴትም ወንድም ብዬ በእውነት አላሰብኩም ከማ ጋር ለመጀመር እንዳጋጣሚ ሆኖ አንዲት ጓደኛ ነበረችኝ። ይህን ማውራት የዛሬ አስራ አምስት አስራ ስድስት አመት ይሆናል። እንደዚህ አይነት ሀሳቤን ስነግራት አንድ ቆንጆ ደራሲ አለን እንደዚህ አይነት ነገር ደስ የሚለው እና ለምን አትስተዋወቁም ማለችኝ እና አስተዋወቀችኝ። እሱም ራይን ስፓን ይባላል እና አንቺ ጣፊና የአንችን ፓርት ንገሪኝ አለ። እዚህ አይን ነገርኩት እሱም የራሱን ፓርት አቶ እንደሚመጣና ጽፎ አብረን እንድናደርገው ማለት ነው እና በዛ ጊዜ ራይን አስራ ዘጠኝ አመቱ ነበር እና ሁለታችን በጣም ልጆች ነበር እና ግን የነበረን አይዲያ ለዚህ ፊልም በጭንቅላታችን ስለተግባባን እና ደግሞ እሱም በጣም ብዙ የድሮ የአፍሪካን ታሪክ ምናምን የሚያነብል ስለነበረ እኔም ደግሞ ገባኝ እሱ ፍላጎት ይሄንን ፊልም ለመስራት እና በቃ መጽሐፍ ጀመርን፣ ግን ስንጽፈው ጓደኞች አልነበርም። ይሄ ፊልም ነው ጓደኛ ያደረገን። ትሯዋት የእሱም ካሪየር ስታርት ጎንግ ሪሊ ዌል ማለት የእሱም ስራ እያደገ እየጻፈ ነው ያለው በመሀል እያደገ እያደገ፣ ቲያትር ውስጥ ብዙ እየሰራ ቲያትር እየደረሰ ስክሪን ራይቲንግ አሁን ኒውዮርክ ስቶኒያን ኦፍ ስክሪን ፕሌይ ኖሚኔትድ ሆኗል። ነ ከሱ ጋር ነው መጀመሪያ የጀመርኩት። ከዛ ወደፊት እንምጣና ይህንን ፊልም ለመስራት ብዙ ጊዜ እና ብዙ ዓመት ስለፈጀ ብዙ ሰዎችም መተው ነው ብንሰራ ብረን ደስ ይለኛል ምናምን እንባባል እና ራይንና ኔ አብረን አልተለያየንም። በዚህ እየጻፍን እየሰረዝን እየጻፍን እየጻፍን ዓመቶች እያለፉ በመሀል ያልምጽሀይን ሰው አስታውቀን ዚክሩን ብሊቭት በደስታ ተቀበልናት። እሷም ታውቃለች ይሄንን ጀርኒ እንዴት እንዳሳለፍ ነው። በመሀል ሰዎች ሲመጡ ሲቀሩ አመታት እያለፈ ሴት ሴት ፈለኩኝ። ምክንያቱም እኔም ዩነ መቾ እያደረገ መጣ እና ታሪኩ የሴት ታሪክ እንደሆነ ስላወኩኝ ሴት ከኔ ጋ አብራ መቆም እንዳለባት እየገባኝ መጣ እና በዛ ጊዜ አፍሪካን ሴትን ፈለኩኝ እና ብዙ ሰው ጥሩ ቦታ የደረሱ ሴቶች በካሪየራቸው በሙያቸው ከፍ ያለ ቦታ የደረሱ አዎ በሙያቸው ከፍ ያለ ቦታ የደረሱ ሴቶች ጋር ብዙ ሰው አስተዋወቀኝ ኤጀንቴ አስተዋወቀችኝ ግን እንደ አጋጣሚ ናጓ ኢብራሂም እህቷ አይኒ ጓደኛ ነች እና ኦሊቨር ስቶን የሆነ ግብዣ እናደርጋለን እና እባክሽን ነይ ስትለኝ ሎስ አንጀለስ ነበርኩኝ ፓርቲ ነገር ነበር ያና እና እንዲያውም እኔ ላልሄድ ነበረ፣ ራሴን አመመኝ ምናምን እያልኩ ሳብታታ ነበር። ኤኒዌይ ከዛ በኋላ ሄድኩ። በዚህ ጊዜ ፊልሙ አስር አመት ይሆነዋል። ደግሞ ፋንድሬዝም እያደረግን እያስቀመጥን ነበር። ግን ድረስ ከኔ ጋር ለማድረግ የነበረው አይዲያ ከሴት ጋር ስለነበር ያንቺን ሴት ስላላገኘኋት ፊልሙን ያዝኩት ማለት ነው። ከዛ እዛ ፓርቲ ስንሄድ ናጓ ኢብሪሂም እህቷ ሞና ለእኔ ጓደኛዬ ነች እና ስንገናኝ እዛ ከናጓጋ ድራይን ጓደኝነታችን የጀመረው በዚህ በፊልም ነው። ግን እኛ ሶስታችንም ያገናኘን የፊልሙ ፍቅር ነው። ያያያዘንም ፊልሙ ነው። ጓደኝነታችንን የሚያጠነከረው ፊልሙ ነው። እሷን ሳገኛት ልቤ አወቀው እሷ እንደሆነች። ከዚህ በፊትም እንደ ሌሎቹ ብዙ ባተሰራም የኔ ልብ እሷ እንደሆነች ስለነገረኝ እዛ ቀን ነገርኳት፣ ከኔ ጋር መስራት አለብሽ መደወል አለብሽ። ነገ ጠዋት እኔ ኒውዮርክ ሊሄድ ነበረ በሚቀጥለው ቀን እና አብደሻል አለችኝ። እንዴት ብዬ ለማስረዳት አልችልም፣ ግን ነፍሴ ነው ያወቀው። በቃ ልቤ ነገረኝ ወንዶነች። ልቤም አልዋሸኝም። ምክንያቱም ከእሷ ጋር አልፈን ተርፈን ጓደኛም አልፈን ፋሚሊ ሆነን አብረን ማናቀውንም አብረን እየሰራን ወድቆ መነሳቱን አብረን ነበር የምንሰራው። ግን ምንድን ነው ናጓ ያላት ፓሽን አላት። ሀንድረድ ፐርሰንት ፍቅር አላት ፓሽን አላት እና ዲተርሚኔሽን አላት እና የእኔን ስነግራት እኔ የፈለኩት ሴትም ለዚህ ነው እኔ ወንዶችን እኔ ማለት ሳይሆን ወንዶች ብዙ ቦታ ነው አሜዚንግ ግን ሴት ደግሞ ያው ቲያለም ፀሐይ እንዳለችው አሁን ለቲያለም ፀሐይ ቲያለም ፀሐይ ንም ሳገኛት ዘ ሴም ቲንግ ፓሽን አላት። ሺ ብሊቭድ ን ስቶሪ ሺ ኒው ካራክተር ሺ ዋዝ ቢሃይንድ ሚ ጥልቅ ፍቅር አላት። ታሪኩን ወዳዋለች፣ ገጽ ባህሪያቱን በደንብ ከልብ ወስዳቸዋለች እና ያን አቅም ሰጠችኝ እያልሽ ነው? አዎ ልክ ነው፣ ልክ ነው። እና እናጓም ነበራት የአለም ፀሐይም አላት እኔም ነበረኝ። ስለዚህ እነዚህ ሶስት ሴቶች ፊልሙን እንዲግ እንደሚገፋ ገባኝ። እና እኛ ደግሞ አብረኝ ከገጠመኝ በኋላ ሽ የሚያደርገን ሰው ስም ስለፈለግን ስለነበረን እኔ ቻርልስ ሻየር የኦስካር ኖሚኔትድ ዲሬክተር አብሬው ሚስቱ ጋር ሰራ ነበርና ነገርኩት። ፋዘር ኦፍ ብራይድን ዲሬክት ያደረገ ነው፣ ታወቀ ነው ነገርኩት። እና ምን አለኝ? እና አንቺ የማይገባሽን ምንም ነገር ጻፊ እና ለእኔ ንገሪኝ። ፓሽን ውስጥ ካለ ይህንን ፊልም ይዞት የሚሄድ ሰው ነው የሚያስፈልግሽ፣ ከአንቺ ጋር አብሮ የሚቆም እና አንቺ እሷ ናት ብለሽ የምታስቢ ከሆነ ሂጂ ወደ ፊት አለኝ፣ go ahead። ስለዚህ ናጓጋ ጨመርም ማለት ነው አላሳፈረችኝም። ከዛም ተፋ በላይ እንደ ኢትዮጵያዊ ሆና ነው ከኔ ጋር የቆመችው እና ይኸው ፊልሙ ታየ፣ ሰክሰስፉልም እየሆነ ነው በሰዎች መሀል። እና እኔ የሚመስለኝ ብዙ ጊዜ ፊልም ሳይ ሰክሰስፉል የሆነ ሰው ጋር አብሮ መስራት ጥሩ ነው፣ ግን ፓሽንም ካለው ሰው ጋር ያንን የሚያምንበት ሰው ጋር አብሮ መቆም ጥሩ ነው ለፊልሙ ወደፊት ማለት ነው እንዲታይ ዓለምም እንዲገባው ምክንያቱም ፊልም ከባድ ነው። ኤስፔሻሊ ኢንዲፐንደንት ፊልም ምክንያቱም ብዙ ነገሮች አሉት እና እንትን ያስፈልገዋል ዲተርሚኔሽን ቁርጠኝነት ያስፈልገዋል እያልሽ ነው? አዎ ልክ ነው። እና እሷ ነበራት ናጓ። እና እንግዲህ ቀሳ ረዥም ታሪክ ነው ግን ልነግርህ ብዬ ነው ግሩም። ይሄን ፕሮግራም የሚከታተሉ የፊልሙን ታሪክ ብቻ ሳይሆን መሰረቱን ጭምር እንዲያዩ ሌሎችንም ወጣቶች ህልም ያላቸውን ፊልም የመስራት ውጥን ያላቸውንም እንዲያነቃቃ ፈተናውንም ከወዲሁ እንዲያዩ ጭምር ነው። ምን ግሩም ታሪክ ቢኖር ጥልቅ ፍቅርና ቁርጠኝነት ከሌለ ዳር መድረሱን ነገር ጥያቄ ውስጥ እንደሚያስገባ ነው ያሳየሽን። ሰሎሜ ከጥንስሱ አስራ አምስት አመታት ፈጅቷል። በስራው ላይ ብቻ ዘጠኝ አመት እንደፈጀ አስታውሳለሁ በቀደመ ውይይታችን። እስኪ ወደ አለም ደግሞ ልመለስ። ዋሽንግተን ዲሲ ነው አለም ያለሽው። የወላጆቿን ታሪክ ከራሷ ታሪክ ጋር ለማድረግ የምትጥር ባደገችበትና በምትኖርበት አሜሪካ፣ በሁለት አለም ባህል ውስጥ ያለች ነገር ግን የወላጆቿን ቤተሰብ ታሪክ ደግሞ የራሷ ለማድረግ የምትሞክር ልጅ ነው የምናየው። እናትና ልጅ ነው እያነጋገርኩ ያለሁት። they killed your father. I was so angry. The rage burned me inside and I let it. For the last 25 years, it prevented me from doing anything. All I had was you and Abel. And if you don't turn out the way I planned, I thought to myself, I'm a failure again. I don't know how to say it in English. I whisper in guilt. a voice that keeps dying at you. Helena, it haunted me. It's with me when I'm awake, when I sleep. All the time. You know what it says to me? Mm. የእናትነቱን ትልቅ ዕዳ አንቺ ነበርሽ እና የተረከብሽው አለም ከታሪኩም በመጠኑ አቋድሽን እስኪ ሌሎች አሜሪካውያን ገጸ ባህርያትም ያሉበት ማዋሀድ እነሱ የወድህኛውን ጫፍ እንዲያዩ እናንተ የዛኛውን ጫፍ የነበሩትንም ጥረቶች ጨምረሽ ምንድን ነው አሁን እንዳልከው ታሪኩ የተመሰረተው በአንዲት ወጣት ልጅ አሜሪካ ነገር ውስጥ ባለ ባህልና እይታ ውስጥ ያለች ነገር ግን ደግሞ ኢትዮጵያዊ የሆነ ቤተሰቦቿ ጋራ ያንን ሁለቱን ለማዋሃድ የምትጥር ልጅ ነው የሚታየው። ከዛ የበለጸገና የበለጠ መልእክት አለው ብዬ ማምነው። በእውነት ለመናገር በእነዚህ በኢትዮጵያዊና በአሜሪካን ሁለት ቤተሰቦች ውስጥ በፍቅርም ሆነ በሐዘን የተፈጠረው ነገር ዛሬ በዚህ በስደተኛው ላይ ያለውን አደገኛ አመለካከት የሚነካና የሚዳሰስም ጭምር ነው። ከማይጠበቁ በራሳቸው ደክመው ለፍተው ከሚኖሩ ስደተኛ ቤተሰቦች ውስጥ የሚወጣው የይቅርታና የፍቅር የበላይነት እንዴት ኃያል ሆኖ እንደሚነግስ ይሄ ትልቅ ትምህርት ይመስለኛል። ለዘመኑም ሚሄድ መልዕክት አለው አሁን ደግሞ ለራሳችን በሀገራችን ውስጥ በኢትዮጵያ ውስጥ ያለው የዚህ የፖለቲካ ምስቅልቅል ልክ እንዳልከው በባህል፣ በቋንቋ፣ በዘር፣ በምንም የማይገናኙ ሁለት ቤተሰቦች በችግርና በመከራ ውስጥ ሲጣመሩ የዛን የይቅርታን የበላይነት የሚያሰፍነውን ወገን ፍቅርና ጉልበት በምናይበት ሰዓት ዛሬ በኢትዮጵያ ውስጥ ላለው ሁኔታችንም ጥልቅ ምላሽና አራያነት ይኖረዋል ብዬ አስባለሁ። ምናልባትም ፊልሙ ተይዞ መቆየቱ ይህንን ሁኔታ የእውነት እንደው ሊረዳም ለእሱም ተቀባይነቱ ሊገንበት የተፈለገበት ጊዜ ነው ብዬ የማምንበት ደረጃ ላይ ደርሻለሁ። እኛ በምንሰራበት ሰዓት አንድ የአሜሪካኖቹም ተዋንያኖች የእኛን ባህልና ታሪክ እንዲቀስሙ አድርገናል። የኪነጥበብ ባለሙያዎችን ሁሉ ሲጄኔ በተለይ ኒውዮርክ የሰርጉ ሴሬሞኒው፣ የለቅሶ ሴሬሞኒው እነዛን ባህሎች አያውቋቸው። እነዛም ተዋንያኖች ልብሶቻችንን፣ ጌጦቻችንን፣ የወግ እቃዎቻችንን አያውቁትም። እኛም ደግሞ የነሱም በዘመናዊ ጥበብና እድገት የደረሱበትን የትወናሙን የሙያ ልምድ ለእኛም ትልቅ ልምድ ቀስመናል ብዬ አስባለሁ። ከእንደነዚህ አይነት ሰዎች ጋራ ይህንን አይነት የመሳተፍ እድል ማግኘቱ በመልእክትነቱ ግን ከቤተሰብ አልፎ ዛሬ በሁለቱም በምንኖርበትና በተወለድንበት ሀገር ላይ መልእክት ያለው ነው ብዬ አስባለሁ። ሁለት ባህሎች የሚተዋወቁበት በጥበባዊ ስራ ሲቀርብና በህይወት ሲኖር ለብዙዎች የሚደርስበትን መንገድ እንዴት እንደሚለውጠው የሚያሳይ ይመስለኛል። ከዚህ ቀደም ከረጅም አመታት በፊት የግሪክን ባህል እንዳስተዋወቀው በብዙዎች ፊሎ ተመልካቾች የሚታወሰው ሁሉ ኢትዮጵያዊውንም ባህል ለማስተዋወቅ ሌሎች የተወሰኑ ፊልሞች አይተናል። በዚህ መልኩ ባህሉ ላይ ገፋ አድርጎ የሄደ በቅርብ ጊዜ አላስታውስም። እስኪ አንድ ሁለት ነገሮችን እናንሳና ተመልካቾችም እንዲወያዩበት እናድርግ። ከዚህ በኋላ በሚኖሩ ውይይቶች ደጋግማቸው ያነሳችኋትን ሁለተኛዋን ዲሬክተር ናግባ ኢብራሂምን እንዲሁም ተባባሪውን ጸሐፊ ራያንን በሌላ ፕሮግራም ይዘን ስንመለስ እንቀጥላለን። ሰሎሜ ያንቺ ፈተናዎች ስለ ናግዋ ስትናገሪ እንደገለሽ ሁሉ ረጅም ዓመታት ተስፋ ሳቆርጪ በቁርጠኝነት እልቅ በሆነ ፍቅር ለፊልም ገንዘብ ማግኘት የሚጠይቃቸው እና ሌሎች ፈተናዎች ጨምሮ እስከ መጨረሻው ድረስ መግፋት ችለሻል። ዛሬም ፊልሙ በመደበኛ ቲያትሮች የሚታይበት እድል እስኪፈጠር ድረስ ምንድን ነው ቁልፉ ትያለሽ? አርብ ታሐሳስ 5 2011 ዓም እንደ አውሮፓውያን የቀን ስሌት ታሐሳስ 14 2018 በሎስ አንጀለሱ አሬና ሲኖሎግ ሲኒማ ቤት ከተከፈተው ኢትዮጵያውያንና አሜሪካውያን ከተጫወቱበት ወቨን ተባባሪ ዲሬክተርና መሪ ተዋናይ ሰሎሜ ሙሉጌታ ና ካንጋፎዋ ተዋናይ አለም ፀሐይ ወዳጆ ጋር የጀመርነው ወጋል ተቋጭም፣ አድማጮች ሁለተኛውን ክፍል በሌላ ፕሮግራም እናቀርባለን።